የትግራይ ነጻነት ፓርቲ የክልሉ ጉዳይ በአንድ አካል ብቻ የማይወሰን ስለሆነ ሁሉንም የሚመለከታቸውን አካላት ባካተተ መንገድ መሰራት አለበት ሲል አሳሰበ። ፓርቲው በወቅታዊ ጉዳዮች ላይ ያወጣውን መግለጫ ሙሉጌታ ጽብሐ ተከታትሎታል። የትግራይ ነጻነት ፓርቲ ውናት በዛሬ ዕለት ባወጣው የጽሑፍ መግለጫ በትግራይ ሕዝብ ላይ የዘር ማጥፋት ተግባር ተፈጽሟል ብሏል። በዚህ የዘር ማጥፋት ዘመቻ ደግሞ ለመግለጽ የሚያስቸግሩ ግፎች በህዝቡ ላይ ተፈጽሟል ነው ያለው። የትግራይ ህዝብ ይህ በመመከት ድል እያስመዘገበ ነው ብሎ ይህ የህዝቡ ትግልም ትግራይ ነጻ ሀገር እስክትሆን ድረስ መቀጠል አለበት ብሏል። በአሁኑ ጊዜ ህዝቡ ጥቅመኞች ከራሱ ማራቅ አለበት በማለትም ገልጿል። መግለጫው የፌዴራል መንግስት የአሸባሪ ቡድን አካል የሚላቸው የትግራይ መከላከያ ኃይል ብሎ የጠራቸው ሲሆን እነዚህ ተዋጊዎች ፖለቲካዊ ውድቀት ሳይበግራቸው ትግራይ ከጥፋት አድነዋል ሲል ነው የገለጻቸው። ለትግራይ መንግስት ብሎ ባስተላለፈው መልእክት ደግሞ የትግራይ ጉዳይ በአንድ አካል የሚወሰን አይደለም፣ ሁሉንም ባሳተፈ መንገድ መሰራት ይገባል ብለዋል። ፓርቲው ከዚህ በፊት በክልሉ የተለያዩ ጉዳዮች ትኩረት አድርጎ የሚሰራም ከፓርቲዎች ሲቪክ ማህበራትና የሰራዊት አባላት እንዲሁም ሌሎች የሚመለከታቸው አካላት የተሳተፉበት የሽግግር ጉባኤ በክልሉ መንግስት እንዲዋቀር ጠይቆ ነበር። ይህ ተግባራዊ ካልሆነ ደግሞ በጥብቅ እታገላለሁ ሲል ነው የትግራይ ነፃነት ፓርቲ ውናት ያስታወቀው። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም